በጎንደርና በባህር ዳር ከተሞች ሰላምና መረጋጋት መስፈን መጀመሩን የክልሉ ፖሊስ አስታውቋል። የከተሞቹ እንቅስቃሴም ወደ ቀድሞ ይዞታው እየተመለሰ እንደሆነ ፖሊስ አክሎ ገልጿል። ሁኔታው ካለፉት ጥቂት ቀናት አኳያ የተረጋጋ ቢመስልም በአባሎቻቸውና በሌሎችም ላይ የእስር እርምጃ እየተወሰደ ነው ሲሉ የሰማያዊ ፓርቲ ምክትል ሊቀመንበር አስታውቀዋል። በሌላ በኩል ደግሞ ችግሩ እንዳይባባስ ተቀራርቦ መነጋገር እንደሚያስፈልግ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አሳስባለች። መለስካቸው አመሀ ተጨማሪ አለው ከአዲስ አበባ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን በጠዋቱ ዜና እወጃ ላይ በጎንደርና በባህር ዳር ከተሞች ሰላምና መረጋጋት መስፈን እንደጀመረ የአማራ ብሔራዊ ክልላዊ መንግስት ፖሊስን በመጥቀስ አስታውቋል። አንድ የክልሉ ፖሊስ ከፍተኛ ኃላፊ እንዳሉት ከሆነ በሁለቱም ከተሞች ካለፉት ጥቂት ቀናት ወዲህ ያለው የተለያየ ማህበራዊ እና ኢኮኖሚያዊ እንቅስቃሴ ወደ ቀድሞ ሁኔታ በመመለስ ላይ ይገኛል። ለተሟላ ሰላምና መረጋጋትም ከህዝቡ ጋር በመሆን የተለያዩ ስራዎች እንደሚከናወኑ አስረድተዋል። የሰማያዊ ፓርቲ ምክትል ሊቀመንበር አቶ ነገሰ ተፈረደኝ ደግሞ ከአካባቢው የፓርቲው አባላት አገኘሁት ባሉት መረጃ መሰረት ይህን ነበር ያሉን። የተለያዩ በዛ አካባቢ የሚገኙ አባላትን አነጋግር የነበረ፣ በዚሁ መንገድ ያገኘሁት መረጃ ከሰሞኑ ከነበረው ውከትና ብጥብጥ ምክንያት የከተሞቹ የንግድ እንቅስቃሴ በጣም በዝቅተኛ ደረጃ ላይ ነው ያለው የስራዎችም የተለያዩ ስራዎች እንቅስቃሴም በዝቅተኛ ደረጃ ላይ ነው። እርግጥ ከፍተኛ ሰላማዊ ሰልፍና ሌሎች ትግሎች የሉም፣ ግን የአካባቢው ላይ ያለው የተለያዩ ወረዳዎች ላይ የፖሊስ እና የደህንነት ኃይሎች የሰማያዊ ፓርቲ አባላትን እያሰሩና በቁጥር ስር እያዋሉ ያለበት ሁኔታ ነው ያለው። ምን ያህል ታሰሩ? ማን ማን ናቸው? ያውቋቸዋል? የአባሎችን ታሰሩ የሚሏቸውን? አዎ፣ የተወሰኑት ከቤተሰብ በቀጥታ እየተደወለልን መዘገብ ናቸው አሉ ለምሳሌ አሁን በቅርብ እንኳን መስፍን ከበደና አምሳለጣ ወርቁ አቦዋ ወጋም አካባቢ የሚገኙ ናቸው። አመራር የወረዳና የዞን እስከ ሰላሳ አምስት ሰው በቁጥር ስለዋል። አባላት ከመቶ በላይ ደርሰዋል። አሁን የተለያዩ መረጃዎች ያገኘሁት ከኦሮሚያና ከአማራ ክልል ማለት ነው። አቶ ነገሰ ጨምረው እንደሚያስረዱት ከፓርቲ አባላት ሌላ አያሌ ሰዎች በተለያዩ ወረዳዎች በፖሊስ እየታሰሩ ናቸው። ከዚህ ጋር በተያያዘም የክልሉ ፕሬዚዳንት አቶ ገዶ አንዳርጋቸውን ጨምሮ የተለያዩ የክልሉ ባለሥልጣናት ባለፈው ሳምንት ቅዳሜ በባህር ዳር ከተማ የተካሄደውን የተቃውሞ ሰልፍ የጠራው ሰማያዊ ፓርቲ እንደሆነ እየከሰሱ መሆናቸው ይሰማል። አቶ ነገሰ ይህንን ወንጀላ እንደማይቀበሉ ገልጸው የነበረውን ሂደት ባጭሩ ያስታውሳሉ። ይሄ የሀሰት ክስ ነው። ተገቢ አይደለም። ጥሩም አይደለም። አንድ ኃላፊነት ከሚሰማው መንግስት እንደዚህ አይጠበቅም። እኛ በፊት ጥሪ አድርገን ነበረ። በኋላ በተለያዩ ከባድ ችግሮች ምክንያት ላልተወሰነ ጊዜ ተላልፏል። ስለዚህም እንደዛ መባል አልነበረበትም። የምንም በሚመለከት በተለያዩ ሚዲያዎች ገለጻ አድርገናል እና እኛ ኃላፊነት አይደለም። ሙሉ በሙሉ የመንግስት ኃላፊነት ነው። አባሎቻችሁ መታሰር ከዚህ ክስ ጋር የተያዘ ነው ብሎ ያምናል። ምንም የምናውቀው መረጃ የለም። እነሱ ያው በተለያየ ቦታ እየያዙ ለፍርድ ቤትም አልቀረቡም። ከአዲስ አበባ ውጪ ማንም የታሰረ አባላችንም ሆነ አመራሮች ፍርድ ቤት አልቀረቡ። አንድ ስማቸው እንዲጠቀስ ያልፈለጉ የጎንደር ነዋሪ ደግሞ በከተማዋ ውስጥ ቁጥሩ እጅግ የበዛ የጸጥታ ኃይሎችና የመከላከያ ሰራዊት እንደሚገኝ ለቪኦኤ ገልጸዋል። ወጣቶች ታስረዋል ለሚሉት እኚህ የጎንደር ነዋሪ እስረኞቹን የት እንዳዩአቸውም አስረድተዋል። በርከት ያሉ ወጣቶች በተለያዩ ቦታዎች በተለይ ጎንደር ከተማ ላይ ሱሪ ሰርቪስ በሚባለው ሳ ተገባው አይተናል። ከዚህ አንጻር ሰላማዊ ጥያቄ በሰላማዊ መልስ ከመመለስ ይልቅ ጸረ ዲሞክራሲ አካሄድ በመከተል ወጣቶችም ሆነ የአካባቢውን ለማስፈራት ለማስፈራት በማፈል ይገኛሉ። ዛሬ ፍርድ ቤት ይቀርባሉ የተባሉት የወልቃይት የአማራ ማንነት ጥያቄ ኮሚቴ አባል ኮሎኔል ደመቀ ዘውዱ እንዳልቀረቡም እኚሁ ነዋሪ አረጋግጠዋል። ኮሎኔሉ በዛሬ ኮይም ግን ዛሬ ቤታቸው ገብታ አይታቸዋለች ፍርድ አልቀረቡም በአገር አይታቸዋለች የከተማው የንግድና የመሳሰሉት እንቅስቃሴዎች፣ ሌሎች ሌሎች አገልግሎቶች፣ ማህበራዊ አገልግሎቶች ምን ይመስላሉ እስቲ? የተወሰኑ ምንም እንኳ ያው ፍራቻ በተሞላበት ቢሆንም የተወሰኑ እንቅስቃሴዎች እንዳሉ አይቻለሁ። ከዚህ ወቅታዊ የሀገሪቱ ሁኔታ ጋር በተያያዘ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአንዳንድ የሀገሪቱ ክፍሎች ያለው ችግር እንዳይባባስ ተቀራርቦ መነጋገር እንደሚገባ ጥሪ ማቅረቧን መንግስታዊው ዕለታዊ ጋዜጣ አዲስ ዘመን በዛሬው እትሙ ዘግቧል። ጋዜጣው የቤተ ክርስቲያኗን ፓትርያርክ አባ ማትያስን በመጥቀስ ሁሉም ወገኖች አለን የሚሉትን ጥያቄ በሰላማዊ መንገድ ለሚመለከተው አካል በማቅረብ በውይይትና በምክክር እንዲሁም በሰላማዊና ሕጋዊ መንገድ በመጓዝ መፍታት አለባቸው። ለዚህም መላው የሀገሪቱ ሕዝብ ችግሩን ለመፍታት በሚደረገው ጥረት የበኩሉን ያደርግ ዘንድ ቤተ ክርስቲያኒቷ ጥሪዋን ታቀርባለች ሲል ዘግቧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ